እጅግ እያሻቀረ የመጣው የዋጋ ግሽበት የኑሮ መወደድን የዕለት ፈተና እየሆነባቸው መሆኑን አስተያየታቸውን ለአሜሪካ ድምጽ እየሰጡ የአዲስ አበባ ነዋሪዎች ተናግረዋል። በሀገሪቱ እየታየ ያለው የኑሮ ውድነት መንስኤዎች የኮቪድ አስራ ዘጠኝ ወረርሽኝና ሀገሪቱ የገባችበት ጦርነት መሆናቸውን የአዲስ አበባ ዩኒቨርሲቲ መምህር የሆኑት የምጣኔ ሀብት ባለሙያው ዶክተር ብርሃኑ ደኑ ገልጸዋል። ቀውሱን ለመቆጣጠር መንግስት የተለያዩ ምጣኔ ሀብታዊ የእረምት እርምጃዎችን እየወሰደ መሆኑን ተገልጿል። ፀሐይ ዳምጠው ተጨማሪ አላት። በሀገሪቱ በከተማም ሆነ በገጠር እየታየ ያለው የዋጋ መናር ሸማቹንም ሻጩንም እያነጋገረ ነው። የኑሮ መወደድ በከተሞች እንደምጠነክር ያነጋገርኳቸው ነዋሪዎች ይገልጻሉ። የአዲስ አበባ ከተማ ነዋሪው አቶ ቸርነት አለሙ የኑሮ ውድነቱን ያባባሰው ከተማይቷ ውስጥ ያለው የናሬ የቤት ኪራይ እንደሆነ ይገልጻሉ። የኑሮ ውድነቱን የሚያባብስ ጫፍ የሚያወጣ ህዝቡን የሚያማረው የቤት ኪራይ ነው። በተለይ እንደ አዲስ አበባ አብዛኛው በየቀኑ አዳዲስ ሰዎች ይመጣሉ። ቤት ኪራይ ይዛሉ፣ ይኖራሉ። ይሄ ይሄ ደግሞ የቤት ኪራይ ፈላጊና የቤት ኪራይ ቤት ኖርማል የሚከራየው ቤት አልተመጣጠንም። ተከራዩ በጣም በዝቷል። ቤት ያለው ቤት ያለውን ህዝን ማመጣጠን ስላልቻለ ቤት ክራይ ችን ክፍተት በመጠቀም ዴሌ በየጊዜ የሚጨመርበት ሂደታል። አሁን እኛ በቅርብ ጊዜ ነው አንድ ወር ባልሞላ ጊዜ ውስጥ ቤት ተንኳኳ መጥቶ አምስት መቶ ብር ጨምረናል ብሎ ይድ እና ከእኔ ገቢ አንጻር ቤት ክራይ ከፍዬ አልችልም እና መንግስት የወሰደው እርምጃ ትክክለኛ እርምጃ ነው። ግን ከሶስት ወር በኋላ ደግሞ ምን ሊፈጠር ይችላል የሚለው ታሳቢነት ውስጥ ቢሆን ሌላ አሳሳቢ ጉዳይ ነው። ምክንያቱም የሶስት ወሯን አስርዞ ይጨምርበታል። አከራይ ችግር የለበትም። እስከ ሶስት ወር አልጨምርኩብህ እና ያ ስለሆነ እስከ ሶስት ወር ያለው ያህል ነገር ላይጨምር ይችላል። ግን ዘላቂ መፍትሄ አይደለም። የሶስት ወር ዘላቂ መፍትሄ አይደለም። በዘላቂነት ከተማ መስተዳድር ማድረግ ያለበት ነገር እንደ ህግ የሆነ ነገር ቢቀመጥ ባይ ነው። ጣራ ቢኖረው ራሱ የቤት ኪራይ ጣራ ቢኖረው በእርግጥ ይሄ ፍሪ ኢኮኖሚክ ሲስተም የሚለው ላይ ኢንተራፕት ሊያደርግ ይችላል። ቢሆንም ግን ያንን ተፈርቶ ዝም ተብሎ ከሚለቀቅ የተወሰነ ማዕቀብ አሁን እስከ ሶስት ወር ድረስ የተባለው ማዕቀብ ነው አደለ? ዘላቂ ማዕቀብ ቢደረግም፣ ምክንያቱም የቤት ክራይ አሁን እዛ ጋር የሆነ ሰው ተከራይቶ የሆነ ነገር ይሰራል እንበል ምግብ ቤት ይከፍታል። ቤት ክራይ ሲጨምርበት ምን ያደርጋል እሱ ምግቡ ላይ ነው የሚጨምሩ በእጃ ዙር ሁሉንም ያጠቀዋል ነው ተከራዩንም ተከራይ ያልሆነውንም ያጠቀዋል። ሰው ለምሳሌ ካፌ ሲከፍት ወይ የሆነ ነገር ሲከፍት ተከራይቶ ነው የሚከፍተው። ተከራይቶ ሲከፍት እዛ ቤት ክራይ ሲጨመርበት እሱ ምግቡ ላይ ይጨምራል። ስለዚህ እዛም የሚጠቀሙ ሰዎች በአጠቃላይ የቤት ክራይ ውድነቱ አፌክት የሚያደርጋቸው ሰዎች ናቸው። ስለዚህ ዘላቂ መፍትሄ ቢኖረው ኑሮ ውድነቱን ትንሽ ማረጋጋት ይቻላል የሚል ሐሳብ አለ። አሁን እየታየ ያለውን የኑሮ ንረትና እየሰጡ ያሉትን አገልግሎት በተመለከተ የሆቴል ባለቤት የሆኑት ወይዘሮ ወደላይ ምረቱ እንዲያስረዳሉ አለም ዝሩኩን አሁን ያለው የኑሮ ውድነት በጣም ያሳዝናል። ሁሉም ሸቀጦች እየናሩ ነው። ከሀገር ውስጥም ሆነ ከውጭ ተመርተው የሚገቡ ምግቦች ዋጋቸው የማይቀመስ ሆኗል። እኔ አሁን ሆቴል አለኝ። የተለያዩ አገልግሎቶችን ነው የምሰጠው። ነገር ግን ከገበያ ገዝቼ ለተጠቃሚ የማቀርበው ምግብም ሆነ መጠጥ፣ በአጠቃላይ በምሰጠው አገልግሎት ላይ በጣም ችግር እየገጠመኝ ነው። ዋጋ መጨመር አልችልም። መንግስት ክትትል ያደርጋል። በሌላ በኩል ተገልጋዮችም ወገኖቻችን ናቸው። ገንዘቡን ከየት ያመጣሉ? ግራ የሚያጋባ ሁኔታ ውስጥ ነው ያለሁት። ስራውን እንዳላቆም የባንክ እዳ፣ የሰራተኛ ደሞዝ፣ የመንግስት ግብር ያሳስበኛል። ብቻ ብዙ ብዙ ችግሮች አሉብኝ። በሌላ በኩል መንግስት እየወሰደ ያለው እርምጃ ቀጣይነትና ተከታታይነት ቢኖረው የኑሮ ውድነቱን ሊያረጋጋ ይችላል ብላ እንደምታስብ ሌላ የከተማይቱ ነዋሪ ወይዘሪት አለምነሽ አሰፋ ትናገራለች። ተከራይ ነኝ፣ እና መንግስት የጣለው ገደብ በጣም ደስ የሚል ነገር ነው። በጣም ደስ ብሎናል። ምክንያቱም አሁን ኑሮ በጣም እየተወደደ ባለበት ጊዜ እንደዚህ አይነት ገደብ መጣሉ በጣም ትልቅ አድቫንቴጅ ነው፣ በተለይ ለተከራዮች። ምክንያቱም በየጊዜው በየወሩ፣ በየሶስት ወሩ ነው ቤት ኪራይ ጨምሮ ምን ባለው እና አሁን ያለውን የኑሮ ውድነትም ለማረጋጋት አንድ መፍትሄ ነው ብዬ ነው ማስበው። አሁን መንግስት ፊቱን ያዞረው አገራችን ላይ ብዙ ችግሮች ተጋርጠውብናል። ትኩረቱን ወደዛ ባደረገበት ወቅት ወደዚህ ደግሞ ወደ ኑሮ ውድነቱ ፊት ነው አዞረው ቤት ኪራይ እንዲረጋጋ የጣለው ገደብ በጣም ደስ የሚል ነገር ነው። የምጣኔ ሀብት ምሁር የአዲስ አበባ ዩኒቨርሲቲ መምህር ዶክተር ብርሃኑ ደኑ የዋጋ ግሽበቱ መንስኤዎች አንድም የኮቪድ-19 ወረርሽኝ ያስከተለው ችግር እንደሆነ ጠቅመው፣ ዋነኛው ግን በሰሜን የሀገሪቱ ክፍል የተከሰተው ጦርነት እንደሆነ ተንትነዋል። አንደኛ ግጭት በሚኖርበት ጊዜ ኢኮኖሚውን እንደሚያዳክም ነው። ኢንቨስትመንትን ያቀጭጫል። ያው ምርትን እንደሚገባ እንዳይመረት እንቅፋት ይፈጥራል እና እነዚህ እነዚህ ነገሮች ተደማምረው እንግዲህ የችግሩ መንስኤ ሰላም እጦት ነው። ከቅርብ ጊዜያት ወዲህ በተለይም ከአንድ ዓመት ወዲህ ይፋ የሆነ ከፍተኛ የጦርነት በሰሜኑ የሀገር ክፍልና የፌደራል መንግስት መካከል ከፍተኛ ግጭት ተፈጠረ። እና በዚህ ምክንያት እንግዲህ ኢኮኖሚው ላይ አሉታዊ ተጽዕኖ አሳድሯል። ምክንያቱም በልማት ላይ የተወሰነ ተጽዕኖ ያሳድራል። ጦርነት፣ ውጊያ፣ ግጭት። ምክንያቱም የተፈናቀሉ ዜጎችን መልሶ ለማቋቋም እና ለመመገብ ከፍተኛ ወጪ ይጠይቃል። እንደገና ደግሞ አሁን የሚደረገውን ህግን ለማስከበር መንግስት የገባበትን ጦርነት ለዛ ከፍተኛ ወጪ ያስፈልጋል። በሎጂስቲክ ከፍተኛ ወጪ ይጠይቃል። እንደገና ደግሞ ይሄ ሁሉ በልማት ላይ አሉታዊ ተጽዕኖ አለው። በምርት ላይ ከፍተኛ ተጽዕኖ አለው። ስለዚህ አቅርቦት እየተዳከመ ይሄዳል። ከፍላጎቱ ጋር አይመጣጠንም። በዚህን ጊዜ ከፍተኛ የሆነ የዋጋ ንረት እና ኢንፍሌሽን የምንለው ነገር ያስከትላል። አክለው መፍትሄ ነው ያሉትን ሙያዊ ምክር ለግሰዋል። ዶክተር ብርሃኑ ተጠቃሚውን ህብረተሰብ ሸምቶ አደሩን ህብረተሰብ በከፍተኛ ደረጃ በዋጋ ንረት እንዲጎዳ በማድረግ ተስፋ የሚያስፈርት ልጆቹን ትምህርት ቤት እንዳያስሄድ የሚያደርግ የእለት ጉርሱን እንደሚገባ ገዝቶ እንዳይጠቀም የሚያደርጉ ፍኖች ላይ ትክክለኛ የሆነ የእርምት እርምጃ መውሰድና ያውንም ደግሞ መንግስት በሚያቋቁማቸው አንዳንድ የሸማች ድርጅቶች በኩል እቃዎቹ መሰረታዊ የሆኑ እቃዎች ሁሉም አይደለም መሰረታዊ የሆኑ እቃዎች ለእለት ዕለት የሚሆኑ እቃዎች ለህዝቡን የሚደርሱበትን ሁኔታ ማድረግ የሰርቫይቫሉ ነገር የሀገሪቷ ደህንነት እና እንደ አገር የመቀጠል የአብዛኛው ህዝብ ደግሞ ፍላጎትም ይመስለኛል። ይህን እርምጃ መውሰዱ ትክክልና ተገቢ ነው የሚመስለው። መንግስት የዋጋ ግሽበትን ለመቆጣጠር በሚል ያሰባቸውን እርምጃዎች ሰሞኑን በተለያዩ የሀገሪቱ አካባቢዎች በመውሰድ ላይ እንደሚገኝ አስታውቋል። እናም በአዲስ አበባ ከተማ የኢኮኖሚ አሻጥር ሲሰሩ ነበር የተባሉ አንድ ሺ ስምንት መቶ ሰማኒያ ስድስት የንግድ ድርጅቶች መታሸጋቸው፣ የንግድ ህግ ውጪ ሲሰሩ ነበር የተባሉ ስድስት መቶ ሀምሳ ሰባት ድርጅቶችን የንግድ ፈቃዳቸው መሰረዛቸው የተገለጸ ሲሆን በ64 ድርጅቶች ላይ ደግሞ የወንጀል ክሶች እንዲመሰረቱ መወሰኑን የከተማይቱ ንግድ ቢሮ ሰሞኑን ባወጣው መግለጫ አስታውቋል። ከአዲስ አበባ የንግድ ቢሮ ሰፋ ያለ መረጃ ለማግኘት ጥረት እያደረግኩ ነው። ባገኘሁት ጊዜ ተጨማሪ ዝርዝር ይዤ እመለሳለሁ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ